የወጣቶች ዓለም ጀንበር ማዘቅዘቅ ስትጀምር የጋምቤላ ከተማ ወጣቶች አንድ ልማድ አላቸው። ከተማዋን አፍኗት የሚውለው ወበቅ ቀዝቀዝ ማለት ሲጀምር ጋምቤላን ሰንጥቆ ወደሚያልፈው የባሮ ወንዝ ዳርቻ ይተማሉ። በወንዙ ዳርቻ ያለውን ነፋሻማዋን አየር እየተመገቡ ሻይ ቡና ለማለት ብዙዎች ቦታውን ያዘወትሩታል። ወደ ወንዙ ወርዶ ገላን መለቃለቅም ያለ ነው። ብዙ ወጣቶች ግን በጂኒና መገኘትን ይመርጣሉ። ጂኒና ባሮ ዳርቻ ያለ የስፖርት ማዘውተሪያ ስፍራ ነው። በዋናነት የቅርጫት ኳስ መጫወቻ ሜዳን ይዟል። በዚያ አዳጊዎችና ወጣቶች በቡድን ተከፋፍለው ኳሳቸውን ከመሬት ጋር እያጋጩና እየተቀባበሉ የጨዋታ ጥበባቸውን ያሳያሉ። ከርቀት ወደ ቅርጫት ቀለበት በመወርወር ነጥብ ያስቆጥራሉ። መጫወት ያልቻሉቱ ዙሪያውን ከበው ይመለከታሉ፣ ያደንቃሉ፣ ያበረታታሉ። የጋምቤላ ተወላጅ የሆነው የ21 ዓመቱ ሰቢት ኬት ከልጅነቱ ጀምሮ ከዚህ ሜዳ አይጠፋም። ሁሌም ከትምህርት ቤት መልስ ከሰፈር ጓደኞቹ ጋር ተጠራርቶ ወደ ሜዳው ይሄዳል። በ12 ዓመቱ የሶስተኛ ክፍል ተማሪ እያለ የተለከፈበት የቅርጫት ኳስ ጨዋታ ፍቅር አድጎም አልለቀቀውም። ይበልጡ ነው ባሰበት እንጂ የሆነ ደረጃ ላይ አምስተኛ ክፍል ስጫወት ባስኬት ወደ ወደ ህይወቴ መጣ። በትክክለኛው ወይ ማለት ነው የባስኬትቦል ክሊፖች ምናምን ማየት ጀመርኩኝ። አብዛኛው ጊዜ ራሴን ያላመድኩኝ ማለት ይቻላል። ቪዲዮዎቹን እያየው ቤትን ላመድ አለው በኳስ ኳስ ተገዝቶልኝ አባቴ ገዝቶልኝ አባቴ በጣም ሰፖርቲቭ ነው ባስኬት እንድጫወት እና እነሱ እነሱን እያየው ለመድኩኝ። ቅርጫት ለእኔ ምን እንደምል አላውቅም ብቻ ህይወቴ ነው ከህጻንነቴ ስለሆነ የጀመርኩት አንዳንዴ ሲከፋኝ ምናምን የማደርገው ነገር ስለሆነ በቃ አላቅም ያለ ማስኬት መኖር ማልችል ነው የሚመስለኝ። እኔ በበኩል እንደ ሰቢት ሁሉ ቅርጫት ኳስ ለብዙ የጋምቤላ ወጣቶች ከጨዋታ በላይ ነው። በበርካታ የጋምቤላ ወጣቶች ዘንድ የህይወት ዘይቤ መገለጫ ተደርጎ ይወሰዳል። ይህን አስተሳሰብ ጨዋታውን የሚያዘወትሩ በተለያዩ ሀገራት ያሉ የእድሜ ኩዮቻቸውም የሚጋሩት ነው። ከ125 ዓመት በፊት በካናዳዊው ጄምስ ናይስሚዝ የተፈለሰፈውን ይህን ስፖርታዊ ውድድር የሚጫወቱ አነሳሽና አነቃቂ ሲሉ ያሞካሹታል የቡድን ስራን በሚጠይቀው ቅርጫት ኳስ የመሪነት ሚና መወጣትን ባለጠንካራ መንፈስ መሆንን ቁርጠኝነትን ለሚወዱት ነገር ያለን ጥልቅ ፍላጎትና የተሻለ ሆኖ ለመገኘት መጣርን አይነት ክህሎቶች እንደሚማሩበት ይመሰክራሉ ለዚህም ይመስላል ሰቢት ለትምህርት ወደ አዲስ አበባ ሲመጣ እንኳ ከቅርጫት ኳስ ጋር ያልተቆራረጠው ሳሚ ብሎ የሚጠራው አሰልጣኙ ድጋፍ ታክሎበት ከትምህርት ቤት እስከ ክፍለ ከተማ ከፍ ሲልም አዲስ አበባን ወክሎ እስከ መወዳደር የዘለቀው ከ17 ዓመት በታች የኢትዮጵያ የቅርጫት ኳስ ብሔራዊ ቡድንን ለመቀላቀል ጫፍ ከደረሰ በኋላ በዕድሜ ዙሪያ በነበር አለመግባባት እርሱና ሌሎች ጓደኞቹ እድሉን ሳያገኙ ቀርተዋል። ሰቢት እንደ ቅርጫት ኳስ ሁሉ ትምህርቱ ላይ እምብርቱ ነበርና በስፖርቱ ያጣውን ዕድል በፈተና ውጤት አግኝቶታል። ወደ ከፍተኛ ትምህርት ተቋም ለመግባት የተሰጠውን ፈተና በአጥጋቢ ሁኔታ ተወጥቶ በደብረ ብርሃን ዩኒቨርሲቲ የሁለተኛ ዓመት የኬሚካል ኢንጂነሪንግ ተማሪ ሆኗል። ዩኒቨርሲቲም ሆኖ ግን ቅርጫት ኳስን አልተወም። አሁን በቅርብ ጊዜ ይሄ ከትምህርት ጋር የተያያዘው ነገር ጊዜ ትንሽ አጣን እንጂ ለእኔ ባስኬት በሳምንት አት ሊስት አራት ላመዳሉ። ዩኒቨርሲቲ ብቻ አሁንም ባስኬት እችታለ ማለት ማቋረጥ አይመስለኝም። እኔ እንደኔ እንደኔ እዚህ የዩኒቨርሲቲ ውድድሮች አሉ ያው ትንሽ በረብሻ ምክንያት አልተጀመሩም። አሁን ግን አለ እየተባለ ነው ዲስር አሁን ራሱ ትሬኒንግ ልንጀምር ነው በቅርብ ሰቤት የልጅነት ጊዜውን ሲያስታውስ ቀድሞ ከፊቱ ድቅን የሚለው ከሰፈሩ ልጆች ጋር ተጠራርቶ የተገኘውን ቀማምሶ ወደ ቅርጫት ኳስ ሜዳ የሚደረገው ሩጫ ነው። ተወልዶ ያደገበት ኒውላንድ በመባል የሚታወቀው የኑዌር ተወላጆች የሚበዙበት ሰፈር ቢሆንም ለጨዋታ የሚቧደነው ለቅርጫት ኳስ ፍቅር ካለው ማንኛውም ታዳጊ ጋር እንደነበር ያስታውሳል። ቅርጫት ኳስ አንድነታችንን አጠናክሮታል ብሎ ያምናል። ይህን እምነቱን እንደ እርሱ ከልጅነቱ ጀምሮ ከቅርጫት ኳስ ጋር ያደገው የጋምቤላ ተወላጅ ባንኪል ይጋራዋል። ገና የ12 ዓመት ልጅ እያለ ቅርጫት ኳስን መጫወት የጀመረው ባን ያለምንም አሰልጣኝና ደጋፊ ታላለቆቹን በማየት ብቻ ብቁ ተጫዋች ወጥቶታል። የእርሱንና ጓደኞቹን ጥረት የተመለከተ አሰልጣኝ የታዳጊዎች ፕሮጀክት አቋቁሞ በዚያ እንዲታቀፉ ያደርጋቸዋል። ከአሰልጣኙ የቀሰማቸውን ክህሎቶች አዲስ አበባ ለትምህርት ቤቶች ውድድር የሄደ ወቅት በሚገባ ይተገብረዋል። ይህኔ የኢትዮጵያ ወጣቶች ስፖርት አካዳሚ ሰዎችን ቀልቢ ይዝና በ14 ዓመቱ በአዲስ አበባ ቀርቶ ስልጠና እንዲከታተል ይሆናል። ላለፉት ሶስት ዓመታት በስፖርት አካዳሚ የቆየው ባን የኢትዮጵያ የወጣቶች ቅርጫ ኳስ ብሔራዊ ቡድን ተመራጭ ሆኗል። ቅርጫት ኳስ እንደ እርሱ ላሉ ወጣቶች የተሻለ እድል ከመክፈት ባሻገር ጠቀሜታው ላቅ ያለ እንደሆነ ያስረዳል። በጋምቤላ አልፎ አልፎ የሚከሰተው ብሔር ላይ ያተኮረ ውጥረት ቅርጫት ኳስ ሜዳ ላይ ሲደርስ ድራሹ ይጠፋል ባይ ነው። ብዙ ሰው ታገኘዋል። እዛ የማታውቀው ሰው እዛ ትገናኛላችሁ። ትገናኛላችሁ ኢቨን ኢቨን ሆነ ሰው ቢፕ ያላችሁ ሰው እንኳን እዛ ባስኬትቦል ቤዳ ኬርግ ው ለዛ ላይ ሄዳችሁ ተገናኛችሁ። ው ፍቅር ያለው ጨዋታ ነው። ታውቃለህ፣ ሁሉም ሰው ይዋደዳል ማንኛው ሰው መጥቶ ይጫወታል። ይ ሁሉም ብሔር ነው። ጋምቤላ አምስት ብሔር ነው ያለው በጣም ባስኬት የሚጫወቱ ኖርናኛ ኮች ናቸው ው ው ጋምቤላ ነ ው በኖርና በኛ መካከል ላይ ያለውት ው እሱ በፖለቲካዊ ነው። ግን ሜዳ ስንገባ ያን ነገር ይጠፋል። ኖርናኛ ስለጣላ ባስኬት ቦል አንጫወት ምናምን እንደዚህ የለም። በፍቅር ነው የምንጫወት እዛ። በጋምቤላ ክልል ካሉ አምስት ነባር ብሔረሰቦች ውስጥ በህዝብ ብዛት ከፍተኛውን ድርሻ የያዙት ኑዌርና አኞዋ ናቸው። በሁለቱ ብሔረሰቦች ተወላጆች መካከል በስልጣንና በተፈጥሮ ሀብት ይገባኛል ጥያቄዎች መንስኤነት የሚያመረቅስ ግጭት ይከሰታል። በአብዛኛው በግጭት ውስጥ ዋነኛ ተዋና የሚሆኑት ወጣቶች ቅርጫ ኳስ ሜዳ ሲገናኙ ልዩነቶቻቸውን ወደ ጎን አድርገው ነው። ጨዋታው እርስ በርስ እንዲነጋገሩ አንዱ የሌላኛውን አስተሳሰብ አኗኗርና ባህል እንዲረዱ እንዳደረጋቸው ወጣቶቹ ይናገራሉ። ቅርጫት ኳስ ለማህበረሰቡ እያበረከተ ያለው አስተዋጽኦ ተቀማጭነቱ በአሜሪካ የሆነውን ናዚ ወጣቶች ፋውንዴሽን ወደ ጋምቤላ እንዲመለከት አድርጎታል። አሜሪካ በሚኖሩ ደቡብ ሱዳናውያን አማካኝነት የዛሬ አራት ዓመት የተቋቋመው ፋውንዴሽን በጋምቤላ ሶስት የቅርጫት ኳስ ውድድሮች አዘጋጅቷል። መጫወቻ ኳሶችና ትጥቆችን ለወጣቶች አከፋፍሏል። በደቡብ ሱዳንና ኢትዮጵያ ድንበር ላይ በምትገኝ ከተማ የቅርጫት ኳስ መጫወቻ ሜዳ ሰርቷል። በፋውንዴሽኑ በጸሐፊነት በማገልገል ላይ የሚገኙትና የጋምቤላው የቅርጫት ኳስ ውድድር አስተባባሪ የነበሩት ቦልሪንግ በጋምቤላ የሚያደርጉት እንቅስቃሴ ከዋና ዓላማቸው የሚመነጭ እንደሆነ ያስረዳሉ። የፋውንዴሽኑ ዋና ተልእኮ ስፖርታዊ፣ ትምህርታዊና ባህላዊ ዝግጅቶችን በማዘጋጀት ወጣቶች ከሁከትና ብጥብጥ እንዲርቁ ማድረግ ነው። ወጣቶችን በበጎ ነገሮች እንዲጠመዱ ካደረግካቸው ችግር ውስጥ በሚከታቸው ድርጊቶች ውስጥ የመሳተፋቸው እድል የመነመነ ይሆናል። በጋምቤላ ያዘጋጀነው ውድድርም በዚህ መንፈስ ነው። መጀመሪያ ቅርጫት ኳስ መጫወት የሚፈልጉ ሁሉንም ወጣቶች ጠራን። ሚዛናዊ ለመሆን ወጣቶቹ ከሌሎችም ጋር እንዲቀላቀሉ በማሰብ የራሳቸውን ሰዎች ብቻ እንዳይመርጡ አደረግን። የተከተልነው ዘዴ ምን ነበር? ከአንድ እስከ አምስት ጽፈን በቅርጫት ውስጥ አስቀመጥንና ና ወጣቶቹ ቁጥሩን እንዲያወጡ አደረግን። ቁጥሩን ባወጡ ቁጥር በዚያ ቡድን ውስጥ እንዲካተቱ አደረግን። በዚህም በተለያዩ ቡድኖች ውስጥ የብሔሮች ስብጥር ይኖራል። እንዲህ አይነት አንድነት ካላቸው ከግጭት እንዲርቁ ይሆናሉ። ከስፖርታዊ እንቅስቃሴና ከመዝናኛነቱ ባሻገር በጋምቤላ ጥቅሙ ከፍ ያለው የቅርጫት ኳስ ተገቢውን ትኩረት አለማግኘቱን የክልሉ ወጣቶች ይናገራሉ። ባሮ ወንዝ አጠገብ ካለው በክልሉ ከተሰራው ጂኒና ሜዳ ውጭ ሌሎች መጫወቻ ቦታዎች ያሉት በካቶሊክና አንግሊካን አብያተ ክርስቲያናት ውስጥ ነው። ከጋምቤላ ከተማ ውጭ በክልሉ ሁለት ወይም ሶስት ቦታ ብቻ ደረጃቸውን የጠበቁ መጫወቻ ሜዳዎች እንዳሉ ይናገራሉ። የ17 ዓመቱ ባን ለቅርጫ ኳስ ያለው አመለካከት በጋምቤላ ብቻ ሳይሆን በሌሎች የኢትዮጵያ አካባቢዎችም አናሳ እንደሆነ ይገልጻል። አሁን ትኩረት ላይ ኢቨን ጋምቤላ ሰ ኢትዮጵያ ውስጥ ኢትዮጵያ ውስጥ ባስኬት ትኩረት የለው። ትኩረቱ ያለው እግር ኳስ ላይ ነው። ያለው ሁሉ ነገር የሚሟላ ማለት ነው። ግን በጋምቤላ ክልል አሁን ጎበዝ ነው፣ ተጫዋቾች ባስኬት ተጫዋች ነው። አሁን ኢቨን ሆነ ቲም ሲኖር የኢትዮጵያ የክልሎች ደረጃ ነው፣ ባስኬት ነው አሪፍ ደረጃ የሚያመጡት። አሁን ባስኬት ስጫው ከሆነ ሌሎች ትኩረት የማይሰጥ ከሆነ ሲያስቆርጣል ተስፋ ራሱ። የጋምቤላ ወጣቶች ተገቢውን ትኩረት ካገኙ ከፍተኛ ደረጃ ላይ ሊደርሱ እንደሚችሉ አንዱ ማመላከቻው በሀገር አቀፍ ደረጃ ያላቸው አመርቂ ውጤትና ከክልሉ የፈለቁ ወጣቶች የተጓዙበት ርቀት ነው። የናዝ ፋውንዴሽኑ ቦል በቅርጫ ኳስ ክህሎታቸው ተመርጠው ከጋምቤላ አሜሪካ ለትምህርት ዕድል የተጓዙ አምስት ወጣቶች እንዳሉ ይናገራል። በትምህርት ቤቶችና ክልሎች ውድድር ላይ ከጋምቤላ ተወላጆች ጋር አብሮ የመጫወት ዕድል የገጠመው የ21 ዓመቱ ባንታምላክ ፈለቀም ስለ ጋምቤላ ወጣቶች ክህሎት ከሚመሰክሩት አንዱ ነው። የክልል ጨዋታ ስንጫወት ከጋምቤላ ጋር ዋንጫ ደርሰን ነበር። አብዛኞቹ ረጃጅም ናቸው እና አንድ ሜትር ከሰማንያ ምናምን ነው። ትንሹ የሚባለው ረዥም ሲሆን የጨዋታው ክህሎት እምብዛም አይደለም። በቃ ተቀብለ ኳሱን ለማስቆጠር በጣም ቀላላል። ሁኔታዎችን በመጠቀም ነው ማስገባት የሚቻለው። እነሱ ግን ረጅምም ሆነው የማጣጠፍ፣ የአንጥሮ፣ የማለፍ ክህሎቶችን በደንብ የዳበረ ክህሎት ነው ያላቸው። የጋምቤላ ወጣቶች ተፈጥሮ ያደለቻቸውን ጸጋ ተጠቅመው ወደ ተሻለ ደረጃ ለመሸጋገር ትኩረትና ድጋፍ ይሻሉ። እስከዚያው በጂኒና ያፈሰሱትን ላብ በባሮ እየተለቃለቁ መቀጠላቸው አይቀር ይመስላል። የዛሬው ዝግጅታችን በዚሁ ተጠናቅቋል። ተስፋለም ወልደየስ ነኝ። መልካም ሳምንት